ትንቢተ ኢሳይያስ ምዕራፍ ሰባት እንዲህም ሆነ። በይሁዳ ንጉሥ በዖዝያን ልጅ በኢዮአታም ልጅ በአካዝ ዘመን የሶርያ ንጉሥ ራአሶን የእስራኤልም ንጉሥ የሮሜልዩ ልጅ ፋቁሔ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፉአትም አልቻሉም። ለዳዊትም ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡም ልብ የዱር ዛፍ በነፋስ እንድትናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው፣ አንተና ልጅህ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኵሬ መስኖ ጫፍ ውጡ። እንዲህም በለው፣ ተጠበቅ፣ ዝምም በል ስለ እነዚህ ስለሚጠሱ ስለ ሁለቱ የእንጨት ጠለሸቶች ስለ ሶርያና፣ ስለ ራአሶን፣ ስለ ሮሜልዩ ልጅ ቊጣ አትፍራ፣ ልብህም አይድከም። ሶርያና ኤፍሬም የሮሜልዩም ልጅ ወደ ይሁዳ እንውጣ፣ እናስጨንቀውም፣ እንስበረውም የጣብኤልንም ልጅ እናንግሥበት ብለው ክፋት ስለ መከሩብህ ጌታ እግዚአብሔር እንዲህ ይላል ይህ ምክር አይጸናምና አይሆንም። የሶርያ ራስ ደማስቆ ነው፣ የደማስቆም ራስ ረአሶን ነው። በስድሳ አምስት ዓመት ውስጥ ኤፍሬም ይሰባበራልና ሕዝብ አይሆንም። የኤፍሬምም ራስ ሰማርያ ነው፣ የሰማርያም ራስ የሮሜልዩ ልጅ ነው። ባታምኑ አትጸኑም። እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክህ ከእግዚአብሔር ምልክትን ለምን። አካዝም አልለምንም እግዚአብሔርንም አልፈታተንም አለ። እርሱም አለ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ? ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ክፉን ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑ ክፉን ለመጥላት መልካሙንም ለመምረጥ ሳያውቅ የፈራሃቸው የሁለቱ ነገሥታት አገር ባድማ ትሆናለች። እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብህ በአባትህም ቤት ላይ ያመጣል። እርሱም የአሦር ንጉሥ መምጣት ነው። በዚያም ቀን እንዲህ ይሆናል እግዚአብሔር በግብጽ ወንዝ ዳርቻ ያለውን ዝምብ በአሦርም አገር ያለውን ንብ በፉጨት ይጠራል፣ ይመጡማል። እነርሱም ሁሉ በበረሃ ሸለቆ፣ በድንጋይም ዋሻ ውስጥ፣ በእሾህ ቍጥቋጦ ሁሉ ላይ፣ በማሰማሪያውም ሁሉ ላይ ይሰፍራሉ። በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ፣ በአሦር ንጉሥ የራሱንና የእግሩን ጠጉር ይላጨዋል። ምላጩም ጢሙን ደግሞ ይበላል። በዚያም ቀን እንዲህ ይሆናል፣ ሰው አንዲት ጊደርን ሁለት በጎችንም ያሳድጋል። ከሚሰጡት ወተት ብዛት የተነሳ ቅቤ ይበላል። በአገሪቱም መካከል የቀረ ሁሉ ቅቤና ማር ይበላል። በዚያም ቀን እንዲህ ይሆናል፣ ሺህ ብር የተገመተ ሺህ የወይን ግንድ በነበረበት ስፍራ ሁሉ ለኵርንችትና ለእሾህ ይሆናል። ኵርንችትና እሾህ በምድር ሁሉ ላይ ነውና። በፍላጻና በቀስት ወደዚያ ይገባሉ። በመቆፈሪያም ወደ ተቈፈሩ ኮረብቶች ሁሉ ከኩርንችትና እሾህ ፍርሃት የተነሣ ወደዚያ አትሄድም፣ ነገር ግን የበሬ ማሰማሪያና የበግ መራገጫ ይሆናል።